የወጣቶች ዓለም ጤና ይስጥልኝ። የ77 ከመቶ የወጣቶች ዓለም ዝግጅት ተከታታዮች፣ ከአፍሪቃ ህዝብ 77 ከመቶ የሚሆነው እድሜው ከ35 ዓመት በታች የሆነ ወጣት ነው ተብሎ ይገመታል። ወጣት አፍሪቃውያንን ከሚያሳስባቸው ነገር አንዱ ደግሞ ቁንጅና ነው። ግን ቁንጅና እንዴት ይገለጻል? በዛሬው ዝግጅት ከቁንጅና ጋር የተያያዙ የተለያዩ ጎኖችንም እንቃኛለን። ሙሽሮች የሰርጋቸው እለት ያምራሉ አይደል? ነገር ግን ውዱ አልባሳት፣ ጌጣጌጥና ድግሱን ትተው ቀለል አድርገው ወጪ ሳያበዙ ቢጋቡስ? ይህንን ነው የተወሰኑ ጥንዶች ሴኔጋል ውስጥ ያደረጉት። ወጪ ለመቀነስ ነው። ቀለል ያለ ነገር ወዳለሁ። ያለ ትልቅ ድግስ ከጓደኞቼና ቤተሰቦቼ ጋር ሰብሰብ በማለት መቻሌ ያስደስተኛል። ድል ያለ ሰርግ አስደስቶኝ አያውቅም። ፈጣሪ ልመና የሰማ ይመስላል ትላለች ሙሽሪቷ። ማጌጥ ከስፍራው የደረሰን ዘገባ አለ። ከዚህም በተጨማሪ ኢትዮጵያውያን፣ የዝግጅታችን ተከታታዮች ለቁንጅና ሲባል የተለያዩ ቅባቶችን እየተጠቀሙ የፊትን ቆዳ ለማቅራት መሞከር አስፈላጊ መሆን ወይም አለመሆኑን ጠይቀናል። እነሱስ ውበትን እንዴት ይገልጹታል? የተወሰኑት እንዲህ ሲሉ አካፍለውናል። ያስሚን እናት እባላለሁ። የምኖሩ በሳውዲ አረቢያ ጅዳ ነው። የምሰራበት መስሪያ ቤት ደግሞ የቁንጅና ማዕከል ነው። በዚህ ጉዳይ ላይ እኔ አስተያየት መስጠት የምፈልገው ነገር ቢኖር የሆነ ያልሆነውን ነገር ከዩቱብ እየሰበሰቡ ያንን ሲቀላቅሉ ያንን ሲያደርጉ፣ ይሄ ሲያደርጉ ፊታቸውን ተለቅልቀው መጨረሻ ላይ ይሄ ፊታቸው የነበረውን ቆንጆውን ከለር ያጣና በልዞ ፊታቸው ተበላሽቶ ነው የምታዩ ይሄ ሁሉ በማንነታቸው ያለ መተማመን በማንነታቸው ያለ መኩራት፣ እኔ ስለ ሳውዲዎቹ አይደለም ማውረው ኢትዮጵያውያኖች ያለች እነዚህ አሁን የእኛ ልጆች የሚያረጉትን ነገር አያረጉም። ከሜካፕ ያለፈ ጥቁሩም የሆኑ ቀይ አያረጉም። የኛዎቹ ግን እነሱን ለመምሰልና ለመቅላት ብለው የሚያደርጉት ነገር ብዙ ፊታቸው ላይ ብቅ በጣም በጣም በጣም ይሄ ነው የማይባል ጉዳት አድርሶባቸዋል። ኢትዮጵያ የሚኖረው ወጣት ደረሰ ዳምጠው ደግሞ ቆንጅናን እንዲህ ገልጸዋል። ውበትን ቀለም መግለጽ አይቻልም። በእኔ እይታ ውበት እየልለው የሚችለው ተፈጥሮ በለገሰችው እና በውስጣዊ ማንነትና ምንነቶች የሚገልጽ እንጂ ቀለም ቀልጤ ወይም ደግሞ አርቲፊሻል የሆኑ ኮስሞቲክሶች እንዳጠቅመው ውበት ነው ብያ። ምክንያቱም ውበት ዘላለማዊና ዘለቄታ ያለው ነው፣ መቼም የማይጠፋ ነው። ሙሉ ጌታ ገብረ ጻድቅ በፌስቡክ ገጻችን ላይ በተለይ እኔ ባለሁበት አረብ ሀገር ሰውዲዎችን እያዩ ዱቄት የሚለቀለቁ ስፍር ቁጥር የላቸውም። እንደውም እጅግ በጣም ጥቁር የነበሩት ፓውደር ተቀብተው ጠባብ ጅንስ ሱሪ ሰክተው ምርታቸውን የገለጡ ብዙ የገጠር ልጆች ይታያሉ። በድንገት የግንባራቸው ጨርቅ ሲንሸራተት ትልቅ ጠባሳ ይታያል። ያም ከሀገራቸው የተነቀሱት መስቀልን ለማጥፋት በአደገኛ ሲድ በመጠቀም ለምጥ ፈጥሮባቸው ነው እና የቀላች ሁሉ ያማረች ይመስላታል። የሚገርመኝ ደግሞ ጥቁር ፕላስቲክ ወይም የቆሻሻ ማጠራቀሚያ ውስጥ በመታፈን ይቀላሉ። በአጠቃላይ ከሳውዲ አዲስ አበባ ሲገቡ በኃይለኛ ብጉርና ማድያት ተበላሽተው ይሸማቀቃሉ፣ የሚል አስተያየት ልኮልናል። ሌላ አስተያየቷን ያካፈለችን ወጣት ኤደን ወርቁ ትባላለች። እሷ በምትኖርበት ሀገር ኩዌት፣ ማዲያት ወይም ጠባሳ ያላቸው ሴቶች ይህንን የሚያጠፋላቸው ወይም የሚሸፍኑበት ሜካፕ ይቀባሉ እንጂ ፊታቸውን ሆን ብለው ለማቅላት ሌላ ነገር ሲቀቡ አልታዘብኩም ብላናለች። ሆነም ቀረ ለእሷ ቅላት የውበት መለኪያ አይደለም። እኔ በቅላት አላምንም፣ ለውበት ማለት ነው። ውበት በቅላት አይወሰንም፣ አልደግፈውም ያኔ በብዛት ደግሞ የሀገራችን ፊልሞችን፣ ድራማዎችን የሚሰሩት ቀላባሉ ቆንጆዎች ነው እንጂ በጠይም ወይም በጥቁር ቆንጆ በብዛት አይሰራም። አንድ ኪነጥበቡ ራሱ ቀይ መሆን ራሱ ውበት መሆኑን የሚያሳይበት ሁኔታ ላይ ነው ያለው። እኛ የምናየው ነገር ነው የሚስበንም እኛንም ወደዛ የሚገፋፋ ነው እና እነዚህ ወጣቶች እንደዛ የሚያደርጉበት ምክንያት የሚስባቸው ነገር አንደኛ የማዩት ነገር ነው እነሱም መሆን የሚፈልጉትን የሚያዩት ነገር ነው ብዬ አምናለሁ። ምናልባትም ሴቶች ከወንዶች ይልቅ በሰርጋቸው ቀን አምረው ተውበው ለመታየት ለቬሎ፣ ለሜካፕ እና ጌጣጌጦች ብዙ ገንዘብ ያወጣሉ። ነገር ግን ለዚህ ሁሉ ወጪ ገንዘብ ከሌለስ? ሁለት መቶ የሚጠጉ ወጣት ሴኔጋላውያን በቡድን ሆነው ሰሞኑን ሰርጋቸውን ፈጽሟል። ወጪያቸው ሲመነዘር ሰባት መቶ ብር ገደማ ነው የፈጀው ትላለች። በሰርጉ ላይ የተገኘችው ባልደረባችን ኢማኑዌል ላንዲያስ በላከችው ዘገባ የሰርጉ ዕለት የሙሽሪት ቤት ጸጥ ረጭ ያለ ነው። የሰርገኞች ቤት የተለመደው ግርግርና ሽርጉድ አይታይም። ዛሬ የቤቱ የመጀመሪያ ልጅ የሆነችው የ26 ዓመቷ ማግኘት ንድ ሰርግ መሆኑን ከግቢ ውጭ የሚሆን ውስጥ የሚጠቁም ነገር የለም። ከጥቂት ሰዓታት በኋላ ግን የልጅነት አብሮ አደጓ ከሆነው ፍቅረኛዋ ጋር ትዳር ትመሰርታለች። ሜካፕ ቀባና ማህበረሰብን የሚወክለውን የሚያምር ነጭ ቀሚሴን ለብሳለሁ። ቬሎም አደርጋለሁ። ከዛም ትዳሩ ይፋ እስከሚሆን ድረስ የእናት ያልጋ ላይ ሆኜ ጠብቃለሁ። ማጌት ወላጆቿ ባለትዳር ሴት መሆኗን አውጀው እስኪመለሱ ከሁለት ጓደኞቿ ጋር ሆና እቤት ውስጥ ትጠብቃለች። የሰርጌ እለት ነው ዛሬ። ለትዳር እንደሚሰጡኝ ይፋ ለማድረግ የሄዱት ወላጆቼ እስኪመለሱ እየተጠባበቅኩ ነው ከሌሎች ብዙ ሰዎች ጋር። በዚህ አይነት ሁኔታ ትዳር መፈጸም ያስደስተኛል። ተምሳሌት የሚሆን እለት ነው። በባህሉ መሰረት እያንዳንዱ ቤተሰብ በሙሽራ ስም ወደ መስጊድ ተወካይ ይልካል። እስከዚያው ሙሽሪትና ሙሽራው በየቤታቸው ሆነው ይጠብቃሉ። ወንዶቹ አብረው ይሆናሉ። እኛ ሴቶቹ ደግሞ እዚህ ሆነን እንጠብቃለን። ከአሁን ሰዓት ጀምሮ ባለትዳር ናችሁ የሚለው መልእክት እስኪ ደርሰን ድረስ ማለት ነው። በቡድን ሆኖ በላይኔ የማህበረሰብ ትዳር መፈጸም በመስራቾቹ ዘንድ ብቻ ሳይሆን የሚበረታተው ባህሉ ወጣት ትዳር ፈጻሚዎችን ያለተጋነነ ወጪና ብድር የትዳር ህይወታቸውን መመስረት የሚያስችል ስለሆነ ይደግፉታል። በጠቅላላው 700 ብር ገደማ የሚሆን ጥሎሽ ለሁለቱም ቤተሰቦችና መስጊድ ይሰጣል። ከዛ ባለፈ ድግስ፣ እንግዳ ወይም ስጦታ የለም። ወጪ ለመቀነስ ነው። ቀለል ያለ ነገር እወዳለሁ። ያለ ትልቅ ድግስ ከጓደኞቼና ቤተሰቦቼ ጋር ሰብሰብ በማለት መቻሌ ያስደስተኛል። ድል ያለ ሰርግ አስደስቶኝ አያውቅም። ፈጣሪ ልመናይን የሰማ ይመስላል ትላለች ማጌት። ወጣቷ ለህይወቷ የምትፈልገውን ጠንቅካ የምታውቅ ይመስላል። ትዳር ገንዘብ ወይም ብልጽግና ብቻ አይደለም። ይህንን ነው ተስፋ የምናደርገው ወይም እንዲኖረን የምንጸልየው። ነገር ግን ትዳርን ዘለቄታማ የሚያደርገው ይህ አይደለም። የማጌት ጓደኛ አላማቱ የጓደኛዋ ሰርግ በዚህ አይነት መንገድ መፈጸሙ ብዙም አያስደንቃትም። ዛሬ ጓደኛችንን ለማገዝ ስንል ነው የመጣ ነው። የእኔ ሰርግ ያለፈው ሳምንት ነበር። እኔ ድል ያለ ሰርግ ነበር ምርጫዬ። እሷ ደግሞ ቀለል ያለውን ነው የመረጠችው። ውሳኔዋን ቀበለዋል። ራማቱ እንደ አብዛኞቹ ወጣት ሙሽሮች ወሰን የሌለው ድል ያለ ሰርግ ምኞቷ ነበር። ከልጅነት አንስቶ መኞ የነበረው ነው። ብቻዬን የምወጣው አልነበረም። ነገር ግን በቤተሰብ ድጋፍ የተመኘሁትን ሰርግ አግኝቻለሁ ማለት እችላለሁ። ከሁለት መቶ በላይ ሰዎች ነበሩ። ዘመድ አዝማድ፣ ጓደኞች፣ ጎረቤቶች ብቻ ጭንቅንቅ ያለ ገንዘብ ለሰርግ ትልቅ ሚና ይጫወታል። በቂ ገንዘብ የሌላቸው ጥንዶች ለአመታት ገንዘብ ያጠራቅማሉ ወይም ደግሞ ብድር ይወስዳሉ ይላል በሲሮላሲሳ ሲሳ፣ የ29 ዓመቱ ሙሽራ ከወደፊት ባልተቤቱ አንድ ኪሎ ሜትር በማይሞላ ርቀት ላይ ሆኖ ከጓደኞቹ ጋር ወላጆቹ እስኪመለሱ እሱም በፊነው ይጠባበቃል። ትዳር ከመመስረት ሌሎችን የሚያግዳቸው ብዙውን ጊዜ ልጃቸውን ለትዳር የሚሰጡት ቤተሰቦች ከፍተኛ መጠን ያለው ጥሎሽ ስለሚጠየቁ ነው። ከ500 ሺህ ብር በላይ ለዛ ስንል ነው። እኛ ጥሎሹን በ700 ብር ገደማ እንዲሆን የወሰን ነው። በመጨረሻም ሁሉም ወንድና ሴት ሙሽሮች ነጫጭ ልብስ ለብሰው ውሃ ዳር ተሰብስበዋል። የሃይማኖቱን መሪ ማይክሮፎኑን ተቀብለው በዚህ ዕለት ትዳር የመሰረቱትን ሰዎች ስም ዝርዝር ይጠሩ ጀመር። ማጌትና ባሲሮት ያለ ብዙ ወጪ ትዳራቸውን በዚህ አይነት መንገድ ፈጽመዋል። ሳምንት በሌላ ርዕስ ስንገናኝ። ልደት አበበነኝ ጤና ይስጥልኝ።